በኬንያ በሀገሪቱ የህግ መወሰኛ ምክር ቤት በተለያዩ ወንጀሎች ጥፋተኛ የተባሉት ምክትል ፕሬዚዳንት ሪጋቲ ጋሻጉዋ የደህንነት ጠባቂዎቻቸው በመነሳታቸው ለራሳቸውም ሆነ ለቤተሰባቸው ህይወት እንደሚሰጉ አስታውቀዋል። ችግር የሚደርሳባቸው ከሆነም ፕሬዚደንት ዊሊያም ሩቶ ተጠያቂ እንደሚሆኑ ተናግረዋል። ጁማ መጃንጋ ከናይሮቢ የላከው ዘገባ ነው እንደሚከተለው ተሰናድተዋል። ህክምና ይከታተሉበት ከነበረና ከናይሮቢ ወጣ ብሎ ከሚገኝ ሆስፒታል ደጃፍ ላይ በባለቤታቸው እና በልጆቻቸው ታጅበው በሰጡት ጋዜጣዊ መግለጫ በሀገሪቱ የህግ መወሰኛ ምክር ቤት በተለያዩ ወንጀሎች ጥፋተኛ የተባሉት ምክትል ፕሬዚደንት ሪጋቲ ጋቻጉዋ የደህንነት ጠባቂ ቡድናቸው እንደተነሳ ተነሳ አስታውቀዋል ዛሬ ወደ ቤቴ ሲሄድ የደህንነት ጥበቃ እንደሌለኝ የኬንያ ህዝብ እንዲያውቅ ፈልጋለሁ። በኔም ሆነ በቤተሰቤ ላይ አንድ ነገር ቢደርስ ፕሬዚዳንት ዊልያም ሩቶ ተጠያቂ ናቸው። የኬንያ ፖሊስ ቃል አቀባይ ለቪኦኤ እንዳስታወቁት የጋቻጉዋ ጥበቃ ኃይል ተነስቷል መባሉን ፖሊስ በመመርመር ላይ ነው። ጋቻጉዋ ለመርማሪዎችም ቃላቸውን እንዲሰጡ እንደተጋበዙም ቃል አቀባዩ ተናግረዋል። ጋቻጉዋ ከስልጣናቸው ለመነሳታቸው ፕሬዝዳንት ዊሊያም ሩቶን ተጠያቂ አድርገዋል። I am shocked by how vicious a man I helped to be president. ፕሬዚዳንት እንዲሆን የረዳሁት እርሱም በመደገፌም ችግር የደረሰብኝ የምተማመንበት ሰው እንዴት እንዲህ በኔ ላይ ጨካኝ ይሆናል? በምክትል ፕሬዚዳንቱ ላይ የቀረበውን ክስና የጥፋተኝነት ውሳኔ በተመለከተ ዊሊያም ሩቶ እስካሁን አስተያየት አልሰጡም። ጋቻጓዋ ከፍርድ ቤት ባገኙት የእግር ትእዛዝ መሠረት የሕግ መወሰኛ ምክር ቤቱ ውሳኔ እስከ ነገ ሐሙስ ድረስ ተፈጻሚ አይሆንም። የሕገ መንግሥት ጉዳዮች ባለሙያው ቻርለስ ካንጃማ እንደሚሉት በፍርድ ቤቱ ትእዛዝ መሠረት ጋቻጎዋ አሁንም የአገሪቱ ምክትል ፕሬዚዳንት ናቸው። ጋቻጉዋ ሂደቱን በሙሉ የሚያስቆም ትዕዛዝ ከፍርድ ቤት በማግኘታቸው ወደ ምክትል ፕሬዚዳንትነት ሥልጣናቸው ተመልሰዋል የሚል ድምዳሜ ነው ያለኝ። በኬንያ ሕግ መሠረት ምክትል ፕሬዚዳንቱ በፕሬዚዳንቱ የሚሸሙ ሲሆን ለአምስት ዓመታት በሥልጣን ላይ ይቆያሉ። ሕገ መንግሥቱን መጣስ የዓለም አቀፍም ሆነ የሀገር ውስጥ ሕግን መጣስ እንዲሁም ሌሎችን ጥፋቶችን መፈጸም ምክትል ፕሬዚዳንቱን በፓርላማውና በሕግ መወሰኛው ሸንጎ ተጠያቂ ሊያደርጋቸውና የጥፋተኝነት ውሳኔ ሊተላለፍባቸው ይችላል። በእንዲህ አይነት ሂደት ውስጥ የኬንያ ፍርድ ቤቶች ጣልቃ ሲገቡ የመጀመሪያ ጊዜ አይደለም። ከአራት ዓመታት በፊት የኤምቡ ግዛት አገረገዥ የሆኑት ማርቲን ዋምቦራ በሸንጎ ጥፋተኛ ከተባሉ በኋላ ፍርድ ቤት ወደ ስልጣናቸው መልሷቸዋል። ከሁለት ወራት በፊትም በሜሮ ግዛት አገረገዥ በሆኑት ካዋሪ ማንጓዛ ላይ በሸንጎ የተሰጠውን የጥፋተኝነት ውሳኔ ከፍተኛው ፍርድ ቤት ሽሯል። በእንደ አውሮፓን አቆጣጠር 2017 የተደረገውን ፕሬዚዳንታዊ ምርጫ ውጤት እንዲሁ ፍርድ ቤት ሽሮ አዲስ ምርጫ እንዲደረግ መወሰኑ ይታወሳል።